ወንድሜ አባል ነው። በሱ ተመርቼ ነበር የመጣሁት። መጥቼ ደግሞ በበለጠ የሆነ በደንብ አስረድቶኛል። ዛሬ ተመዝግቤያለሁ። አገልግሎት ለማግኘት እንትን ያልኩት ለንግድ ማሻሻያ ለንግድ በንግድ ፈቃድ አለኝ። ለሱ ለማሻሻያ አንዳንድ ነገሮችን ለመጠቀም አገልግሎቱ በጣም አሪፍ ነው። ሰራተኞች ደስ ይላሉ፣ በደስታ ነው የሚቀበሉት። ደስ ይላል። ወድጀዋለሁ ያሉትን ነገሮች መጠየቅ